ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን እንደምናምሽታችኋል አድማጮቻችን። የዛሬው ሐሙስ ታህሳስ 2 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኒ ፈሳዬ ነኝ። በዛሬው ፕሮግራማችን ኢትዮጵያ ውስጥ ለሚካሄደው የምርጫ ምዝገባና በአፍሪቃ ስላለው የሰብአዊ መብት ሁኔታ የተዘጋጁ ቅንብሮች እናቀርባለን። አሁን በቅድሚያ ዜና ይቀርባል። ቆንጅት ታንብልናለች። ጤና ይስጥልኝ። እንደምን አመሻችሁ። የዓለም የጤና ድርጅት ደብሊዩ ኤችኦ በምስራቅ ሴራሊዮን በሚገኝ አንድ ወረዳ ከአሁን ቀደም ተደብቆ በቆየ ወይም ባልታወቀ የኢቦላ ወረርሽኝ በርካታ ሰዎች መሞታቸውን ተናገረ። በገጠራዋ ኮኖ ወረዳ በሽታውን ለማከም ወይም በዚህ ህመም የተያዙትን ለማከም አቅም በሌለው አንድ ሆስፒታል ውስጥ በርካታ የኢቦላ ህመምተኞች በሞት አፋፍ ላይ መገኘታቸውን መርማሪዎች ደርሰውበታል ሲል ደብሊው ኤች ኦ አስታውቋል። ለአስራ አንድ ቀን ባካሄዱት ክትትል የክትትል ቡድኖቹ 87 አስከሬኖችን ከእነዚህም ውስጥ ነርሶች፣ አንድ የአምቡላንስ ሾፌርና የጽዳት ሰራተኛ ማለትም አስከሬኖችን ያወጡ የነበሩ ሰዎች አስከሬኖች ተደራርበው ተቀምጠው አግኝቷል ብለዋል። ከደብሊውኤችኦ መግለጫ ይህ የደብሊውኤችኦ መግለጫ የወጣው ትናንት ረቡዕ ማምሻው ላይ ነው። በሌላ ዜና የዩናይትድ ስቴትሱ መጽሔት ታይም ለአመታዊው የአመቱ ሰው ፐርሰን ኦፍ ደ ይር ኢቦላ በሽታን በመዋጋት ላይ የተሰማሩ ሰዎችን በሙሉ መምረጡ ታውቋል። የታይም መጽሔት ኤዲተር ናንሲ ጊብስ በኢቦላ ሕመምተኞች ሕክምና ስራ ላይ የተሰማሩት እነዚህ ዶክተሮችና ነርሶች በጦርነት ለመዋጋት ቆርጠው የተነሱ ናቸው ሲሉ ገልጸዋቸዋል። ያለ ረፍት በጀግንነትና በርኅራሄ ተሰልፈው የራሳቸውን ህይወት ለአደጋ አጋልጠው ሌሎችን ለማዳን የቆረጡ አንዳንዶቹም በበሽታው እስከ መያዝ ድረስ የደረሱ ናቸው ሲሉ አሞግሰዋቸዋል። በሶስት ሰዓቱ መደበኛ ስርጭታችን ዝርዝር ዘገባ እናቀርብበታለን። ፍልስጤማውያን ትናንት ረቡ በዌስት ባንክ ከእስራኤል ፖሊሶች ጋር በተደረገ ግጭት ላይ ለሞቱት የካቢኔ ሚኒስትር ሐዘን ላይ ናቸው። ዛሬ በራማላ በተካሄደ በሚኒስትር ዚያድ አቡ አይን የቀብር ስነ ስርዓት ላይ የፍልስጤም ፕሬዝደንት ማህሙድ አባስን ጨምሮ በሺዎች የተቆጠሩ ሰዎች ተገኝተዋል። በአቡ አይን ሞት ምክንያት አዲስ የተቃውሞ ሰልፍ ይቀሰቀሳል በሚል ስጋት እስራኤል ተጨማሪ የጸጥታ ኃይሎችን አሰማርታለች። በትናንቱ የተቃውሞ ሰልፍ ላይ የእስራኤል ወታደሮች አቡ አይንን አንገታቸውንና ደረታቸውን ይዘው ሲገፈታትሯቸው ታይተዋል ተብሏል። አስለቃሽ ጋዝም በአካባቢው እንደረጩ ተነግሯል። ፍልስጤማውያን ሐኪሞች ሚኒስትሩ የሞቱት በድብደባ መሆኑ በአስክሬን ምርመራ ላይ ተረጋግጧል ሲሉ፣ የእስራኤል ባለስልጣናት ግን የለም በልብ ድካም ነው የሞቱት ብለዋል። የመስከረም 1994ቱን የሽብር ጥቃት ተከትሎ የአሜሪካ የስለላ ተቋም ሲአኤ የሽብር አድራጎት ተጠርጣሪዎችን ለመመርመር የተጠቀመበት ዘዴ ዋይት ሀውስ ቤተ መንግስት በፈለገው መሰረት የተደራጀ ነበር ሲሉ የቀድሞ ምክትል ፕሬዚደንት ዲክ ቼኒ ተናገሩ። ሚስተር ቼኒ ፋክስ ኒውስ ከሚባለው የዜና አውታር ጋር ትናንት ባደረጉት ቃለ ምልልስ መርሃ ግብሩ የተነደፈው የጥቃቱን ተጠያቂዎች አሳደው ለመያዝና እንደዚያ አይነት ጥቃትም ዳግመኛ እንደማይፈጸም ለማረጋገጥ ነበር ብለዋል። ሲአይኤ ለፈጸመው ተግባር ብዙ ሙገሳ እንጂ ወቀሳ አልነበረም የሚገባው ብለዋል ሚስተር ቼኒ። በአሜሪካ ላይ ተጨማሪ ጥቃቶች እንዳይሰነዘሩም ምርመራዎቹ ውጤት አስገኝተዋል ሲሉ በአጽንኦት የተናገሩት የቀድሞ ምክትል ፕሬዚደንት ባለስልጣናቱ የስቃይ ምርመራን በጥንቃቄ አስወግደዋል ብለዋል። በመጨረሻም ሆንግ ኮንግ ውስጥ ለተቃውሞ ሰልፍ ከወጡበት አንንቀሳቀስም ያሉ ዲሞክራሲያዊ ለውጦችን ጠያቂዎችን ፖሊሶች ፖሊስ ዛሬ ማሰሩ ተገልጿል። ፖሊስ ሥርዓቱን ያካሄደው ሰልፎቹ ለተራዘመ ጊዜ የተካሄዱበትን አካባቢ እያጸዳ ሳለ ነው። ከሆንግ ኮንግ መንግስት ዋና መስሪያ ቤት አቅራቢያ ባለው ስፍራ ላይ ለሰባ አምስት ቀናት አምፀው የተቀመጡ ሰልፈኞች እንዲነሱ ፖሊስ ያስተላለፈውን ትዕዛዝ አንቀበልም ያሉ በርካታ ተቃዋሚዎች እስከ ዛሬ በስፍራው ላይ ቆይተዋል። ባለ ስምንት መተላለፊያ መስመር ያለውን አውራ ጎዳና ዘግተው የነበሩትን ድንኳኖችና መሰናክሎች ባለስልጣናቱ ሌሊቱን ሲጠርጉ ማደራቸው ተዘግቧል። አንዳንዶቹ ተቃዋሚዎች ሲያለቅሱ፣ ሌሎች ደግሞ እንመለሳለን የሚሉ መፈክሮችን ይዘው ታይተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመልሳለች። አሁን ወደ ቀዳሚው ዘገባ እናመራለን። በ2007 ምርጫ የሚወዳደሩ ድርጅቶች የመወዳደሪያ ምልክቶቻቸውን የመምረጥ ሂደት ማጠናቀቃቸውን በምርጫ ቦርዱ የህዝብ ግንኙነት ዳይሬክተር አቶ ደምሰው በንቲ ለቪኦኤ አስታወቁ። እስክንድር ፍሬው አቶ ደምሰውን አነጋግሮ የላከው ዘገባ ዝርዝሩን ይዟል። በጣም አመሰግናለሁ ስለ ጊዜዎት አቶ ደምሰው በንቲ፣ የኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ዳይሬክተር። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ለሁለት ሺ ሰባት አጠቃላይ ምርጫ ባወጣው የጊዜ ሰሌዳ መሰረት የመጀመሪያው ክንውን በምርጫ የሚወዳደሩ የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ምርጫ ቦርድ ተገኝተው የመወዳደሪያ ምልክቶቻቸውን የሚመርጡበት ነው። ምን ያህል ወይም ስንት የፖለቲካ ፓርቲዎች ምልክቶቻቸውን መረጡ? አቶ ደምሰው ዘርዘር ያለ ነገር ይንገሩኝ። እሺ፣ አመሰግናለሁ እስክንድር። እንግዲህ ከህዳር አስራ አምስት ከስላሳ ድረስ በቆየው በዚህ የጊዜ ሰሌዳ መሰረት ስልሳ ያህል የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ምርጫ ቦርድ ቅጥር ግቢ ውስጥ ተገኝተው ምልክቶቻቸውን መርጠዋል። እንግዲህ ስልሳ መርጠዋል ሲባል ካለፉት አመታት ልምድ በመነሳት አቶ ደምሰው በቦርዱ የተመዘገበው የፖለቲካ ፓርቲዎች እንዳሉ ይታወቃል። በርካታ የፖለቲካ ፓርቲዎች ቁጥሩን እንዴት ነው እናንተ የምትገመግሙት? አዎ እንግዲህ ከዚህ በፊት በነበረው ሁኔታ ሰባ አምስት የፖለቲካ ፓርቲዎች በህጋዊ መንገድ ተመዝግበው እየተንቀሳቀሱ ያሉት በሀገር አቀፍ ደረጃ በሀገሪቱ ደረጃ ሀገር አቀፍና ክልላዊ የፖለቲካ ፓርቲዎች ሰባ አምስት ናቸው። እንግዲህ ከዚህ በፊት ከነበረው ተሞክሮ አንጻር ስናይ ይሄ ቁጥር የሚና ቁጥር አይደለም፣ ትልቅ ቁጥር ነው። ትልቅ ቁጥር ሊባል ተብሎ ሊወሰድ ይችላል። እስክንድር፣ ፓርቲዎች ምልክቶቻቸውን መረጡ ማለት አሁን እንግዲህ በተለይ በመጨረሻው ቀን በርካታ ፓርቲዎች ትናንት ቁጥሩ አርባ ስምንት እንደነበረ ሰምቻ አለው በተለያዩ የመገናኛ ብዙሀን ሲዘገብ እንግዲህ መጨረሻ ላይ ወደ ማታ ይመስለኛል ስልሳ የደረሰው በርካታ ፓርቲዎች በተለይ በመጨረሻው ቀን እንደመረጡ ይገመታል። ከዚህ አንጻር አቶ ደመሰው ተሳስቼ ከሆነ ያርሙኛል። ይሄ ማለት ግን ፓርቲዎቹ መጥተው መረጡ ማለት ለመወዳደር ወሰኑ ማለት ነው ወይስ እንግዲህ የሂደቱ አንድ አካል ብቻ ነው? እንግዲህ እስክንድር ይሄ የሂደቱ አንድ አካል ነው። ቀጣይ የሚደረጉ ክንውኖች አሉ። አሁን ለምሳሌ እነሱ ምርጫ ምልክቶቻቸውን መረጡ እንጂ ገና ቦርዱ ማጽደቅም አለበት። ምክንያቱም ተመሳሳይ ምልክቶች ሁሉ ሊመረጡ ይችላሉ። ቀጣይ ይህንን ቦርዱ ያጸድቀዋል፣ ሂደቱ ይቀጥላል። እንግዲህ እርስዎ ከአነሱት አይቀር ለምሳሌ ቦርዱ ሊቀበላቸው የማይችሉ ምልክቶችም ይኖራሉ አይደል? አዎ። ተመሳሳይ ፓርቲዎች ለምሳሌ ተመሳሳይ ቁጥሮችን ሊመርጡ የሚችሉበት አጋጣሚ ሊፈጠር ይችላል። ቦርዱ የምርጫ ህጋችን በሚፈቅደው መሰረት ምልክቶቹ ሲመረጡ እንግዲህ ከዛ መሰረት እንዳይጋጭ ሌሎችም እንትኖች በማይነካ መልኩ መሆን ስላለበት ቦርዱ ይህንን ሁኔታ አይቶ ወሰን አለበት። ይህንን ሳይወስን እንግዲህ ወደ ተግባር አይገባም። መቼ ነው ማለት ነው። ስለዚህ ቦርዱ ወስኖ ምልክቶቻቸውን ለይቶ ይህንን የሚያጠቃልለው ይሄኛውን እንግዲህ በአጭር ጊዜ ውስጥ ነው ይሄ ክንውን የሚካሄደው። ምክንያቱም የግል የፖለቲካ ማነው የግል ዕጩ ተወዳዳሪዎችም ወደዚሁ ሂደት የሚገቡበት ጊዜ ከታህሳስ ስድስት ጀምሮ ነው ማለት። እንትናቸው የሚያሰባስቡበት የድጋፍ ፊርማ ፎርማቸውን ወስዶ የሚያሰባስቡበት ጊዜ ከታህሳስ ስድስት ጀምሮ ስለሆነ በአጭር ጊዜ ውስጥ የሚከናወን ይሆናል የክንውን። ሌላ ጥያቄ ላንሳ። አሁን የጊዜ ሰሌዳውን እየተመለከትኩ ነው የማናግረዎት አቶ ደምሰው፣ ከዛ አንጻር ስንመለከተው ይሄ አንድ ወር ቀጣዩ አንድ ወር ወይም አንድ ወር ተኩል ጊዜ በርካቶቹ ተግባራት የሚከናወኑበት ነው። ለምሳሌ የምርጫ ክልል ጽሕፈት ቤቶች ተከፍተው ስራቸውን ይጀምራሉ ይላል ይሄ ከዛሬ ጀምሮ የሚከናወን ነው የፖለቲካ ፓርቲዎች እጩዎች ምዝገባ ይካሄዳል እጩዎቻቸውን የሚያስመዘግቡትም በዚህ አንድ ወር አንድ ወር ከአስራ አምስት ነው የመራጮች ምዝገባ በየምርጫ ጣቢያ የሚካሄደው ከጥር አንድ እስከ የካቲት አስራ ሁለት ነው ይላል ከዚህ ከምርጫ ክንውኑ አንጻር በጣም በርካታዎቹ ክንውኖች የሚከናወኑት በዚህ አንድ ወር ከአስራ አምስት ውስጥ ነው ማለት ይቻላል። ትክክል ነው እስክንድር አሁን ያነሳቸው ነጥቦች በሙሉ በዚህ የጊዜ ሰሌዳ ውስጥ የሚከናወኑ ነው የሚሆነው። እንግዲህ የጊዜ ሰሌዳው አንተም እንደምታውቀው ከዚህ በፊት የፖለቲካ ፓርቲዎቹ መክረውበት እነሱ በሰጡት አስተያየት መሰረት ቦርዱ ማስተካከያ አድርጎ ካጸደቀ በኋላ ነው ወደ ስራ የተገባው። ስለዚህ በዚህ የጊዜ ሰሌዳ መሰረት እንድንሄድ የሁሉም ይሁን ተያገኘ ስለሆነ በዚሁ መሰረት ነው የምንቀጥለ የሚሆነው። ከዚህ ጋር በተያያዘ ከፓርቲዎቹ ጋር በተያያዘ ሌላ ጥያቄ ላክል። አቶ ለምስተው፣ አንዳንድ ፓርቲዎች፣ በተለይም ተቃዋሚ ፓርቲዎች ለመንቀሳቀስ ችግሮች አሉ ከምርጫው የጊዜ ሰሌዳ ትግበራ በፊት መስተካከል ያለባቸው ሁኔታዎች አሉ በሚል ቅሬታዎችን ሲያቀርቡ ቆይተዋል። ከእነዚህ ቅሬታዎች አንዱ ለምሳሌ የተጠሩት የምርጫ አስፈጻሚዎች ከዚህ በፊት ገለልተኛ አይደሉም በሚል እኛ ቅሬታ ያቀረብንባቸው ናቸው የሚል እንዲሁም ከመንቀሳቀስ አንጻር ደጋፊዎቻችንን ከመድረስ አንጻርም ችግሮች አሉብን የሚሉ ይገኙባቸዋል። ከዚህ አንጻር ቦርዱ ምን እየሰራ ነው በአሁኑ ጊዜ? መልካም፣ እስክንድር እንግዲህ በዚህ ጉዳይ ላይ ከዚህ በፊት በጊዜ ሰሌዳው ላይ ፓርቲዎች እንዲወያዩ በተጠሩበት ጊዜ ያቀረቧቸው ቅሬታዎች ነበሩ። መነጋገር እንፈልጋለን፣ አንዳንድ ችግሮች አሉብን ሲሉ አንስተው ነበረ። በወቅቱ የኢትዮጵያ ብሔራዊ ምርጫ ቦርድ ጉዳዩን በጥልቀት እንደሚያየው እና እንደሚመረምረው፣ እንደ አስፈላጊነቱ መድረክን ጭምር እንደሚያመቻች ቃል ገብቷል። አሁን አጠቃላይ አሉ በተባሉ ችግሮች ዙሪያ ላይ ቦርዱ በጣም በትኩረት እየሰራ ነው ያለው። ይሄ ከምርጫ አስፈጻሚዎች ምልመላ ጋር በተያያዘ የቀረቡ እውነታዎች አሁን በዚህ ደረጃ ቅሬታ እንደዚህ አገጠው የመጡ ቅሬታዎች የሉም ወይም ደግሞ እንደዚህ ሊስተካከሉን ይገባል ይሄ በተጨባጭ እንደዚህ አይነት ችግር ያለበት አካል አለ ተብሎ የቀረበ ነገር የለም። ወደፊት ካሉ እነዚህ ሂደቶች ካሉ ሂደቱ ውስጥ ከሚጠናቀቅበት ጊዜ ድረስ ችግሮች እንዳሉ ከተጠና እና ከታየ ችግሮቹ ወይ የማይስተካከልበት ምክንያት ምንም የለም። ቦርዱ ይህን ለማዘጋ ይህንን ነገር ለማስተካከል ዝግጁ ነው። ሁሉንም በእኩልነት ለማገልገል ነው የተቀመጠው። ቦርዱ ይህንን ለማድረግ ዝግጁ ነው፣ ዝግጁነቱንም በወቅቱ ገልጿል። አቶ ደምሰው በንቲ የኢትዮጵያ ምርጫ ቦርድ የሕዝብ ግንኙነት ዳይሬክተር። እንግዲህ ለስራ ከአዲስ አበባ ውጭ ካሉበት ነው በስልክ ይህን ቃለ ምልልስ የሰጡን። በጣም አመሰግናለሁ ስለ ጊዜው በአሜሪካ ድምጽ ሬዲዮ አድማጮች። እኔም አመሰግናለሁ እስክንድር፣ በጣም አመሰግናለሁ። እሺ መልካም ጊዜ። እሺ አመሰግናለሁ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳትካም ስላሽ አምሃሪክ መከታተል ትችላላችሁ። አሁን ወደ ሰብአዊ መብት ጉዳይ የተባበሩት መንግስታት ድርጅት ትላንት የሀገሮች የሰብአዊ መብት አያያዝ የሚገመገምበት ቀን እንዲሆን በመደበው መሰረት ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት የአፍሪቃ ክፍል ኃላፊ አቶ ዳንኤል በቀለ ስለ አፍሪቃ የሰብአዊ መብት አያያዝ ሀሳባቸውን ገልጸዋል። ትዝታ በላቸው ናት ያነጋገረቻቸው። ቀጥሎ ይቀርባል። አቶ ዳንኤል በቀለ በቅድሚያ መሰግናለው። የሂማን ራይትስ ዋች የአፍሪካ ፕሮግራም ኃላፊ የተባበሩት መንግስታት ድርጅት የሰብአዊ መብት የሚታሰብበት ቀን መሆኑን ምክንያት በማድረግ ነው በኢትዮጵያና በዓለም ዙሪያ ስላለው የመብት አያያዝ ሁኔታ የምንወያየው። በቅድሚያ እስቲ በመንግስታቱ ድርጅት ሰብአዊ መብት እንዲታሰብ የሆነበትን ምክንያት ቢገልጹልን። አመሰግናለሁ ትዝታ ዕድሉን ስለሰጠሽኝ። እርግጥ ነው ዛሬ በዓለም አቀፍ ደረጃ በዓለማችን ላይ ያለው የሰብአዊ መብት አያያዝ ሁኔታ የሚታሰብበት ቀን ነው። ይህም ማለት በዓለም ሀገሮች በሙሉ ሰብአዊ መብት አያያዝ እና አጠባበቅን በሚመለከት አገሮች የደረሱበትን ደረጃ፣ ያሉበትን ሁኔታ፣ የገጠማቸውን እንቅፋቶች፣ ሰብአዊ መብትን ለማሻሻል ሊወስዱ ስለሚችሉት እርምጃዎች እንዲያስቡ፣ እንዲነጋገሩ፣ እንዲወያዩ እና እርምጃ እንዲወስዱ የሚበረታቱበት ቀን ነው። እሺ አቶ ዳንኤል እንግዲህ ስለ ኢትዮጵያ፣ ኤርትራ እንዲሁም ስለ ተቀሩት የአፍሪቃ ሀገሮች የእርሶ ድርጅት ሂዩማን ራይትስ ዋች ጭምር፣ ሌሎችም የመብት ተቆርቋሪ ድርጅቶች አመቱን አልፎ አልፎ ሪፖርት ሲያወጡ ነበር። በአጠቃላይ አሁን አህጉሪቱ ላይ አንዳንድ ቦታ ካለው የሙስልም አክራሪነት ለምሳሌ በናይጄሪያና በምዕራብ አፍሪካ የቦኮ ሀራም እንዲሁም ከሙስልም ማግረብ በምስራቅ አፍሪቃ ደግሞ አልሸባብ ጋር የሚካሄድ ትንቅንቅ አለ። ከዚያ አኳያ አጠቃላይ የአፍሪቃን የመብት አያያዝ ሁኔታ እንዴት ይገመግሙልናል? አገሮች ውስጥ ባለው የመብት ሁኔታም እንዲሁም ነውጠኝነት ጋር በተያያዘ አመሰግናለሁ። ትዝታ፣ በአፍሪካ ውስጥ በተለይ በሰብ ሳሃራን አፍሪካ ውስጥ የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ስንመለከት እንደው እንደ ምሳሌ ለማድረግ ያህል ለምሳሌ ባለፈው አመት ውስጥ ከየት ተነስተን ወደ የት ተጓዝን የሚለውን ብንመለከት ምናልባት እንደ ጥሩ እርምጃ ሊቆጠሩ የሚችሉ ሁኔታዎች ለምሳሌ በቅርቡ በቡርኪና ፋሶ ውስጥ ሕገ መንግስቱን በመቀየር የስልጣን ዘመናቸውን ለማራዘም የሞከሩት የቀድሞ ፕሬዚዳንት ሳይሳካላቸው ቀርቶ አገሪቷ ወደ ወታደራዊ አገዛዝ ስር ገብታ የነበረ ቢሆንም የአፍሪካ መንግስት እና የዓለም አቀፉ ማህበረሰብ በወሰደው ጠንካራ አቋም የተነሳ የቡርኪና ፋሶ መንግስት አስተዳደር በፍጥነት ወደ ሲቪላዊ አስተዳደር መመለሱ እና ታስቦ የነበረውም ስልጣንን አላገባብ የማራዘም መንገድ ያልተሳካ መሆኑ በማሊ ለምሳሌ የሰላም እና የጸጥታ ሁኔታ እየተሻሻለ መምጣቱ በደቡብ አፍሪካ አካባቢ በቦትስዋና፣ በሞሪሽስ፣ በሞዛምቢክ፣ በናሚቢያ በአብዛኛው ነጻ እና ዲሞክራሲያዊ የሚባል ምርጫ መታየቱ የመሳሰሉት እንደ ፖዘቲቭ ወይም እንደ ጥሩ እርምጃዎች የሚታዩ ናቸው። አዎንታዊ እርምጃዎች። ሆኖ ግን በሌላ በኩል ደግሞ አሳሳቢ አካሄዶች ወይም አሳሳቢ ዝንባሌዎች ምንድን ናቸው? በአንድ በኩል በዚህ በታጠቁ ሀይሎች ግጭት አሁን እንዳልሹው ከአመፅ ጋራ በተያያዘ የሚፈጸሙ የሰብአዊ መብት ጥሰቶች እየጨመሩም እየበዙም እየተስፋፉም መምጣቱ ነው። በሴንትራል አፍሪካ ሪፐብሊክ፣ በደቡብ ሱዳን አሁን በቅርብ እንደምናውቀው በናይጄሪያና በሶማሊያ በእስልምና አክራሪ አማጽያን በሚካሄደው ጦርነት እና የጸጥታ አስከባሪ ሀይሎች ደግሞ በሚወስዱት የመልስ እርምጃ የተነሳ የሚፈጸሙት የሰብአዊ መብት ጥሰቶች እጅግ እጅግ እያሳሰበ እየመጣ ያለ ነው። በሌላ በኩል በብዙ ሀገሮች ውስጥ አሁንም የፖለቲካ አፈና እንደቀጠለ ነው። በሲቪል ማህበረሰብ ድርጅቶች፣ በጋዜጠኞች፣ በፖለቲካ ተቃዋሚዎች ላይ የሚፈጸም አፈና፣ ማዋከብ፣ መታሰር እንደቀጠለ ነው። እነዚህ እነዚህ አሳሳቢ የሰብአዊ መብት ጥሰት ሁኔታዎች ናቸው እየቀጠሉ እንደሆነ የሚታዩ። ስለዚህ በአንድ በኩል ትንሽ የሚያበረታቱ ሁኔታዎች ቢኖሩም በሌላ በኩል ግን አሳሳቢ ሁኔታዎቹ እንደቀጠሉ ናቸው። እሺ፣ አቶ ዳንኤል እንግዲህ ያው እንደሚያውቁት የዜና ስርጭታችን ወደ ኢትዮጵያና ኤርትራ ስለሆነ በአጠቃላይ እስቲ የኢትዮጵያን የመብት አያያዝ ቢገመግሙልን። ኢትዮጵያን በሚመለከት ኢትዮጵያ ውስጥ በኢኮኖሚ እድገት፣ በልማት ስራዎች ደስ የሚያሰኝ ውጤት እየታየ ቢሆንም፣ በሌላ በኩል በሰብአዊ መብት አያያዝ ሁኔታ በሚመለከት ግን አሳሳቢ መሆኑ እንደቀጠለ ነው ያለው ማለት ይቻላል። በተለይ ደግሞ በጋዜጠኞች ስርዓት በፖለቲካ ተቃዋሚዎች እና ደጋፊዎች ናቸው ተብሎ በሚታሰቡ ሰዎች ስርዓት የሰብአዊ መብት ተሟጋቾች በሆኑ ሰዎች ስርዓት በኢትዮጵያ እስር ቤት ውስጥ በርካታ ጋዜጠኞች፣ የፖለቲካ ተቃዋሚዎች፣ የፖለቲካ ተቃዋሚ ደጋፊ ናቸው የሚባሉ እስረኞች እንዳሉ ይታወቃል። በእነዚህ እስረኞች ላይ ደግሞ ሌሎች ተጨማሪ እስረኞች እየተጨመሩበት ነው። በቅርቡ በተለይ የብዙ ሰዎችን ልብ የሰበረው የዞን ዘጠኝ የሚባለው ብሎገርስ ወይም ደግሞ ኢንተር በኢንተርኔት ላይ ሀሳባቸውን ይገልጹ የነበሩ ወጣቶች እስር ጉዳይ ተጨማሪ ምሳሌ ነው። በኢትዮጵያ ውስጥ ሀሳብን በነፃነት የመግለጽ መብት የተፈቀደለት ቦታ በጣም እየጠበበ እየጠበበ እና እየተዘጋ የመጣ መሆኑን የሚያመለክት ነው። በሌላ በኩል ኢትዮጵያ ውስጥ እስከዛሬ ድረስ አሳሳቢ ሆነው የቆዩት የሲቪል ማህበረሰብ ድርጅትን ለማስተዳደር በሚል የወጣው ህግ ወይም ደግሞ የጸረ ሽብርተኝነት ህግ ስራ ላይ አዋዋል ሊሻሻል ይችል ይሆናል የሚል ተስፋ ለረጅም ጊዜ ነበረ። እስካሁን ድረስ ግን ምንም ፍንጫ ለመታየቱ የተቃዋሚ ፓርቲዎች ለማዘጋጀት የሚፈልጉት የሰላማዊ ሰልፍ የሚታገድ የሚከለከል መሆኑ፣ እነዚህ እነዚህ አሳሳቢ የሰብአዊ መብት ጥሰቶች ናቸው። ሌሎችም ብዙ ጉዳዮች አሉ። ለምሳሌ በርካታ ኢትዮጵያውያን ለስራ በስደት በሚሄዱበት ሀገር ላይ የሚደርስባቸው የመብት ጥሰትን የሚመለከት ኢትዮጵያ ውስጥ ያለውን የሲቪል ማህበረሰብ እና የፖለቲካ ተቃዋሚዎች ሊሳተፉ የሚፈልጉበት ሜዳ እየጠበበ እየጠበበ መምጣት አሳሳቢ የሆኑ የሰብአዊ መብት ሁኔታ አለመሻሻል የሚያመለክቱ ችግሮች ናቸው። እሺ፣ አቶ ዳንኤል እንግዲህ በኤርትራ የመንግስት መዋቅሮች ሁሉ ጥብቅ የመንግስት ቁጥጥር ስር ውስጥ እንደሚገኙ ተቃዋሚዎች ይናገራሉ። በተለይም የግዳጅ ውትድርና ነው። ወጣቶችን አሁንም ለስደትና ለሞት እንደሚዳረግ የአገሪቱ ተቃዋሚዎች ይናገራሉ። በቅርቡ ግን የዴንማርክ መንግስት የኤርትራውያን ወጣቶች የሚወጡት የኢኮኖሚ እድገት ፍለጋ ነው የሚል አንድ የጥናት ውጤት አቅርቧልና በዚህ ላይ የሚገልጹልን ካለ እሺ፣ ተስታ አመሰግናለሁ። የኤርትራ መንግስት ውስጥ ያለው የሰብአዊ መብት አያያዝ ሁኔታ እጅግ አሳሳቢ ነው። ምናልባት አፍሪካ ውስጥ በጣም እጅግ አሳሳቢ ከሚባሉ የሰብአዊ መብት ሁኔታዎች ውስጥ አንዱ ኤርትራ ነው። ከአፍሪካ ውስጥ ምናልባት ለሌላው ዓለም በሯን ሙሉ ለሙሉ የዘጋች ሀገር ተብላ የምትታሰብ ኤርትራ ነች እና የተሟላ መረጃም ለማግኘት እንኳን እጅግ በጣም አስቸጋሪ እየሆነ የመጣ ነው። በጣም በብዛት የሚታወቀው እና በብዙ የሰብአዊ መብት ድርጅቶች በዓለም አቀፉ የስደተኞች ድርጅት ጭምር ግን በስፋት የተዘገበው እና የሚታወቀው ጉዳይ በተለይ ይሄ ገደብ የሌለው የግዳጅ የውትድርና አገልግሎት በሺዎች በአስር ሺዎች የሚቆጠሩ ኤርትራውያኖችን ከሀገራቸው እንዲሰደዱ እየዳረገ ነው። ዩኤንኤችሲአር በቅርቡ የተባበሩት መንግስታት የስደተኞች ድርጅት በቅርቡ ባወጣው ግምት መሰረት በወር እስከ አራት ሺህ የሚደርሱ ኤርትራውያን ናቸው ከኤርትራ እየተሰደዱ ያሉት። በመንገድ ላይ የሚደርስባቸው ስቃይ ሰለባ አደጋም ደግሞ እጅግ አሰቃቂና አሳዛኝ ነው። ይሄ ያልሺው ከዴንሽ ድርጅት ወጣ የተባለው ጥናት በርካታ የሜቶዶሎጂም የጥናቱ ስራ አፕሮችም በርካታ ግድፈትና ስህተት ያለበት ነው። አሁን መልሰው ስህተት መሆኑንም የሚያመለክት መግለጫም እየሰጡ እንደሆነ ተመልክቻለሁኝ። ስለዚህ እሱ የተሳሳተ መረጃ ይመስለኛል ያቀረበው። በአጠቃላይ ኤርትራ ውስጥ ግን በአንድ በኩል በዚህ በግዳጅ የውትድርና አገልግሎት፣ በሌላ በኩል በኤርትራ ውስጥ በቀጠለው የዘፈቀደ እስር፣ ሰብአዊ መብት ሀሳብን በነጻነት የመግለጽና የመደራጀት መብት ፈጽሞ የመከልከሉ ሁኔታ፣ የኤርትራ እስር ቤቶች በጣም በእስረኞች መጨናነቃቸው በጣም አሳሳቢ ሁኔታ ነው። እንደምታውቂው ኤርትራን በሚመለከት በቅርቡ የተባበሩት መንግስታት ይህንኑ አሳሳቢ የሰብአዊ መብት ሁኔታ ለማጣራት አንድ ገለልተኛ የሆነ የአጣሪ ኮሚሽን አቋቁሟል። የተባበሩት መንግስታት እንደዚህ አይነት የአጣሪ ኮሚሽን የሚያቋቁመው እጅግ በጣም ከፍተኛ የሰብአዊ መብት ጥሰት ተፈጽሞባቸዋል ተብለው በሚታሰቡ ሀገሮች ላይ ነው እና በኤርትራ ላይም ይህ ኮሚሽን ተቋቁሟል እና ስራውን አሁን እየጀመረ ነው ያለው። እሺ አቶ ዳንኤል በቀለ የሂዩማን ራይትስ ዋች የአፍሪካ ፕሮግራም ኃላፊ፣ ረዘም ያለ ጊዜ ቢኖረን ደስ ይለኛል ግን ወዲህ ወደ ዩናይትድ ስቴትስ ላምጣዎት። በጥያቄ ከማጠናቀቃችን በፊት እንደሚያውቁት ዩናይትድ ስቴትስ የህግ የበላይነት ግልጽነትና ዲሞክራሲ እንዳለባት የሚነገርላት ሀገር ነው እና ሰሞኑን የወጣው የሲአይኤ የቡሽ አስተዳደር ዘመን ሙስልም ታሳሪዎች ላይ ፈጸመ የተባለው እጅግ የከፋ ሰቆቃ አሁን ሰሞኑን ግልጽ መሆኑ ይታወቃልና በዛ ሪፖርት ላይ የሚሰጡን አመለካከት ካለ አመሰግናለሁ። ትዝታ ስላነሳሽው፣ በጣም አመሰግናለሁ። በጣም ሊነሳ የሚገባው ጉዳይ ነው። ይህ ሪፖርት ትላንትና ነው ፐብሊሽ የተደረገው ለህዝብ ይፋ የተደረገው። ነገር ግን ቀደም ብሎም ቢሆን የአሜሪካ መንግስት፣ የቡሽ አስተዳደር በእንደዚህ አይነት የማሰቃየት ተግባርና የሰብአዊ መብትን በሚጥስ ተግባር ላይ ተሰማርቶ እንደነበረ ቀደም ብሎ የሚታወቅ ነበረ። የሂውማን ራይትስ ዎች ፕሮግራምም ይህንን በሚመለከት እጅግ ሰፋ ያለ ሪፖርት አቅርቦ እንደነበረ ይታወሳል። አሁን ግን በዚህ በሴኔቱ ባቀረበው እጅግ በጣም ሰፊ በሆነ ሪፖርት የታወቀው ነገር የአሜሪካ መንግስት ማዕከላዊ ስለላ ድርጅት ሲ አይ ኤ በመባል የሚታወቀው እንደዚህ የመሰለ የስቃይ ተግባር ላይ ተሰማርቶ የነበረ መሆኑ ብቻ ሳይሆን፣ ሲፈጽማቸው የነበሩ የማሰቃየት ተግባሮች ቀደም ሲል ይታወቅ ከነበረው እጅግ የሰፋ እጅግ ዘግናኝ እጅግ አሰቃቂና እጅግ ከተገመተው በላይ መሆኑ ለመታወቅ ተችሏል። ስለዚህ የሲ አይ ኤ መስሪያ ቤት በእንደዚህ አይነት ተግባር ላይ አልተሰማራውም ሲል የነበረው ትክክል አለመሆኑ ከእንግዲህ ሙሉ ለሙሉ የተረጋገጠ ይመስለናል። ስለዚህ በጣም በአሜሪካ መንግስት በኩል አሁን የሚጠበቀው ነገር የአሜሪካ መንግስት ሌሎች ብዙ አገሮችን እና መንግስታትን የሰብአዊ መብት ጥበቃን በሚመለከት እና ፍትህን በሚመለከት በርካታ መልዕክት ሲያስተላልፍ የነበረ እንደመሆኑ መጠን አሁን በራሱ ይህንን በማጣረትና በዚህ ወንጀል ላይ የተሰማሩትን ሰዎች እንዲጠየቁ በማድረግ ቁርጠኝነት ማሳየት አለበት ብለን ጥሪ ማድረጋችንን እንቀጥላለን። እሺ አቶ ዳንኤል፣ እንደው የመጨረሻ ጥያቄ ግን ሲአይኤ የስለላ ድርጅቱ መሪዎች ሰቆቃውን የፈጸሙት አምነው የፈጸምነውም ዩናይትድ ስቴትስን ወይንም የዩናይትድ ስቴትስ ተቋማትንን እና ጥቅማ ጥቅሞችን ከእንደ መስከረም አስራ አንዱ የጥቃት ሽብር ለመከላከል ነው ይላሉ። የተቀሩትም የአፍሪካ ሀገሮች የሰብአዊ መብት መከበር በተነሳ ቁጥር ስለ ደህንነት ስለ ሴኪሪቲ ነውና የሚናገሩት አሁን ዓለም ላይ አክራሪነት ደግሞ እየተስፋፋ በሄደ ቁጥር ለሰብአዊ መብት ያለውን ክብር ያዘግጥ ይሆን ወይ የሚል ጥያቄ ነው ያለኝ። በዚህ ያጠቃልላል። ሁለት አጭር ነጥቦች ለመግለጽ እወዳለሁ፣ በሱ ላይ ትዝታ። አንደኛ ወንጀል ስራን ለመከላከል ወንጀል መስራት ህጋዊ አይሆንም። ደህንነትን ለመጠበቅ ወንጀል በመፈጸም ሰብአዊ መብት በመጣስ ህግ ባለማክበር የሌሎች ሰዎችን መብት በመጣስ መረጃ እናገኛለን እና የሰዎችን ደህንነት እንጠብቃለን በሚል አስተሳሰብ ላይ ተመስርቶ የደህንነት ስራ የሀገር ጥበቃ ስራ ሊሰራ አይችልም። ስለዚህ ወንጀል ለመከላከል ወንጀል የምንሰራ ከሆነ ራሱም ወንጀል ይሆናል ማለት ነው፣ ትክክለኛ ስራ አይሆንም። ሁለተኛ ነገር አሁን የሴኔቱ ሪፖርት በግልጽ እንዳመለከተው የአሜሪካ መንግስት የስለላ ድርጅት ይህንን ተግባር በመጠቀም አገኘሁት ብሎ ያለው መረጃ ይህንን ያደረገውን ተግባር ባለመጠቀምም ሊያገኘው ይችል የነበረ እንደሆነ እና ተገኘ የተባለውን መረጃ ይህንን ያህል የአሜሪካንን ደህንነት ለመጠበቅና ለመከላከል አስፈላጊ የሆነ መረጃ አይደለም ተብሎ ነው የተደመደመው። ስለዚህ በሁለቱም መልኩ ፕሮፖዚሽኑ ትክክል አለመሆኑን የሚያመለክት ነው። ከሱ በበለጠ ግን በተለይ የማሰቃየት ስራ በምንም አይነት ሁኔታ ጀስቲፋይ አይደረግም፣ አይደገፍም። ኮንቬንሽን አጌንስት ቶርቸር የሚባለው የማሰቃየት ስራን ለመከልከል የወጣው አለም አቀፍ ስምምነት በማናቸውም ሁኔታ ቢሆን የሰው ልጅን የማሰቃየት ተግባር የተከለከለና ህገወጥ መሆኑን የሚያመለክት ነው። አቶ ዳንኤል በቀለ የሂውማን ራይትስ ዋች የአፍሪቃ ፕሮግራም ኃላፊ፣ ስለ ትብብሮ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ትዝታ። እሺ አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ። ነው ዋ The i Ko want the devil, you know. I'll go see for I'll go Manas <laughs> the talk of the for the But I'm surprised in got